የትጥቅ ትግል ውስጥ የገባ ነው። በስርአቱ ተገፍተን ነው። የግዴታ ነው። ውጤት ይኖረዋል አይኖረውም፣ ይሄ ህዝባችንና እኛ አምነንበት የምንሄደው ነው እንጂ አቶ ኃይለማርያም ደሳለኝ ለእኛ መመሪያና ወይም ደግሞ ሊያስተምሩን የሚችሉ አይደለም። ይሄ ጥሪ ጥሩ ጥሪ ነው። እንደሚታወቀው የኦሮሞ ዴሞክራታዊ ግንባር በሰላም አገር ቤት ገብቶ ህገ መንግስቱ በሚፈቅደው መሰረት የፖለቲካ ትግል ለማድረግ ከወሰ ነው። ሁለት አመቱ ነው። ይህን ውሳኔ ተግብራዊ ለማድረግ ባለስልጣኖች ጋር ስንነጋገር ቆይተናል። እስካሁን ያየነው መልስ በጣም የሚያበረታታ ነው። የቀደሙት አስመራ የሚገኘው የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ፣ ሁለተኛው ደግሞ የኦሮሞ ዲሞክራሲያዊ ግንባር ቃል አቀባይና ስራ አስፈጻሚ ኮሚቴ አባል አቶ ልንጮ ባቴ ናቸው ኢትዮጵያው ጠቅላይ ሚኒስትር አቶ ሀይለማርያም ደሳለኝ በትጥቅ ትግል መንግሥት ለመቀየር የሚንቀሳቀሱ ኃይሎች ያሏቸውን አስመልክቶ በትላንትናው ዕለት በህዝብ ተወካዮች ምክር ቤት ተገኝተው ለሰጡት አስተያየት የቀረቡ ምላሾች ናቸው። በመጽሔት ጠብቋቸው። ጤና ይስጥልን የተከበራቸው አድማጮቻችን እንደምን አምሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ በ22 ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ረቡዕ ጥቅምት 17 ቀን 2008 ዓ ም ምሽት ፕሮግራም አስተናጋጆቻችሁ ኒያዳኝ ፍሳየና ሰለሞን ክፍሌ እንሆናለን። ንጉሡ ታምሬ ፕሮግራሙን ይመራል። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ ያለም ዜና። የናይጄሪያ ወታደራዊ ኃይል ቦኮ ሐራም በተባለው ጽንፈኛ እስላማዊ ቡድን አማጽያን ተይዘው የነበሩ 338 ሰዎችን እንዳዳነ ገልጿል። ምርኮኞቹ ነጻ የወጡት ትላንት በሰሜን ምስራቅ ናይጄሪያ የቦኮ ሐራም ሰፈሮች ናቸው ተብለው በሚጠረጠሩ ቦታዎች ላይ ወረራ በተካሄደበት ወቅት እንደሆነ የወታደራዊ ኃይል ቃል አቀባይ ሳኒ ዑስማን ገልጸዋል። ቃል አቀባዩ በሰጡት መግለጫ መሰረት 138 ሴቶች፣ 8 ወንዶችና 192 ልጆች ከአማጽያኑ ምርኮኛነት ነጻ ተደርገው ሙቢ ወደ ተባለችው ከተማ ተወስደዋል። የቺቦክ ሴቶች በሚል የሚታወቁት ባለፈው ዓመት ሚያዚያ ወር ላይ ከትምህርት ቤት በቦኮ ሐራም የተጠለፉት ሴቶች ነጻ ከወጡት ሰዎች መሀል መሆናቸውን የሚያሳይ ምልክት የለም። አሜሪካውያን ወታደሮች በሰሐራ ምድረ በዳ ጫፍ ላይ የኒጀር ወታደራዊ ቡድኖችን ማሰልጠን ጀምረዋል። ስልጠናው የሚካሄደው ቦኮ ሐራምን በመፋለም ላይ ያሉትን የአፍሪቃ ሀገሮች ለመርዳት በተጀመረው እቅድ መሰረት መሆኑን አንድ የዩናይትድ ስቴትስ ባለሥልጣን ገልጸዋል። ስማቸው እንዲጠቀስ ያልፈለጉት ባለስልጣን በገለጹት መሰረት በካሜሩን በናይጄሪያና በቻድ ላሉት ብሔራዊ ወታደራዊ ኃይሎችም ስልጠና እንደሚሰጥ ለአሜሪካ ድምፅ ራዲዮ ተናግረዋል። የቦኮ ሐራም ጽንፈኛ አማጽያን መሰረት ሰሜን ምስራቅ ናይጄሪያ ቢሆንም በኒጀር በቻድና በካሜሩንም አስከፊ ጥቃቶችን ሲያካሂዱ ቆይተዋል። ለረጅም ጊዜ ሲጠበቅ የቆየው የአፍሪካ ህብረት የደቡብ ሱዳን ግጭት መርማሪ ኮሚሽን ሪፖርት ወጥቷል። ከዋሽንግተን የቪኦኤ ጄምስ ባቲ ያጠናቀረውን ዘገባ ቆንጅታይ ታቀርበዋለች። የደቡብ ሱዳን መንግስትና የቀድሞ ምክትል ፕሬዚደንት ሪያክ ማቻር ታማኝ አማጽያን የሰብአዊ መብት ረገጣዎችን ፈጽመዋል። አንዳንዱ በጦርነት ወንጀል የሚፈረጅ ነው ያለው የኮሚሽኑ ሪፖርት ግድያ፣ ማሰቃየት፣ ጠለፋ፣ አስገድዶ መድፈርና ሌላም ወሲባዊና ጾታዊ ጥቃቶችን ጨምሮ ጭካኔና ኢሰብአዊነት የተመላበት ጥቃት አድርሰዋል ነው የሚለው የዘር ማጥፋት ተፈጽሟል ለማለት የሚያበቃ ማስረጃ ግን አላገኘንም ብሏል መርማሪ ኮሚሽን ለተፈጸሙት ወንጀሎች ከሁለቱም ወገኖች በዋናነት ተጠያቂ ሊሆኑ የሚችሉትን ለይተናል ሲልም አመልክቷል የደቡብ ሱዳን መንግስት ባለስልጣናትን አስተያየት ለጊዜው ለማግኘት አልተቻለም የደቡብ ሱዳን ነጻ አውጪ ሰራዊት ኤስፒኤልኤ የተቃዋሚው አንጃ የውጭ ጉዳዮች ኃላፊው አምባሳደር ኢስኬል ሎል ጋትኮ ግን ሪፖርቱ አማጽያኑን አያሳስብም። ፍላጎታቸው በወንጀል ያለመጠየቅ ልማድ እንዲያከትም ነውና ይላሉ። በእርግጥም ታስታውስ እንደሆነ የኔ ሊቀመንበር የኤስፒኤልኤ ተቃዋሚው አንጃ መሪ ዶክተር ሪያክ መቻር ከ2014 ጀምሮ በሚያወጣቸው መግለጫዎች ሪፖርቱ እንዲወጣ ሲወተውቱ ከርመዋል። በጦርነቱ ወቅት ወንጀሎቹን የፈጸሙ በተጠያቂነት እንዲያዙ ጥሪ ሲያደርጉ ቆይቷል። አሁን ሪፖርቱ ወጥቷል፣ ደስ ብሎናል። የመርማሪው ኮሚሽን ሪፖርት በሁለቱም ወገኖች የተፈጸሙትን ግድያዎች አውግዟል። ኮሚሽኑ በከፍተኛ ምስጢር የሚያዝ የስም ዝርዝር ሲል የፈረጀው ሰነድ ያለው ሲሆን ይፋ ባደረገው ሪፖርቱ ውስጥ ግን ያን አላካተተም። የደቡብ ሱዳን ቀውስ ስረ መሰረት የፖለቲካ ስልጣን ሽኩቻው ከተፈጥሮ ሀብቷ የሚገኘውን ገቢ ለመቆጣጠር የሚደረገው ትግል፣ ሙስናና በስልጣን በዝምድና መጠቃቀም መሆኑን ገልጾ የሀገሪቱ ሀብት የዋና ዋና የፖለቲካ መሪዎችና የቤተሰቦቻቸው መጠቀሚያ ተደርጓል ብሏል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ታንዛኒያ ውስጥ በተካሄደው ፕሬዝደንታዊ ምርጫ ዋናው ተቃዋሚ ተወዳዳሪ ኤድዋርድ ላዋሳ ምርጫው ተጭበርብሯል በሚል ውጤቱን አልቀበልም ብለዋል። ላዋሳ ዛሬ ዳሬ ሰላም ላይ በሰጡት ጋዜጣዊ መግለጫ የተቃዋሚዎች ጥምረት ድምፅ ቆጣሪ ክፍል ባለፈው ሰኞ በፖሊሶች ከመወረሩ በፊት ተቃዋሚው ክፍል ማሸነፉን አሳይቶ ነበር ብለዋል። እስካሁን ባለው ጊዜ ከመንግስት ወይም ከምርጫ ኮሚሽን የተሰጠ ምላሽ ግን የለም። የታንዛኒያ ዛንዚባር ክልል ባለሥልጣኖች ባለፈው እሁድ የተካሄደውን ምርጫ ውጤት ሰርዘዋል። ይህ እርምጃም የብሔራዊው ፕሬዝደንታዊ ምርጫ ውጤትን ሊነካ ይችላል ተብሏል። የዛንዚባር የምርጫ ኮሚሽን የምርጫው ውጤት የተሰረዘው በድምፅ አሰጣጡ ሂደት ወቅት ከፍተኛ ጥሰት ስለነበረ ነው ይላል። የምርጫው ኮሚሽን ሊቀመንበር ጄቻ ሳሊም ደግሞ በራስ ገዙ ክልል አዲስ ምርጫ መካሄድ አለበት ብለዋል። ከፊል ራስ ገዝ የሆነው ዛንዚባር ክልል የራሱ አስተዳደር ያለው ቢሆንም በክልሉ የሚሰጠው ድምፅ በታንዛኒያ ፕሬዚደንታዊ ምርጫ ቦታ አለው። ትላንት ይፋ የተደረገው ከፊል ፕሬዚደንታዊ ምርጫ ውጤት የገዢው ፓርቲ ተወዳዳሪ ጆን ማጉፎሊ ዋና ተወዳዳሪያቸው የሆኑትን ኤድዋርድ ለዋሳን 56 በ42 ከመቶ እየቀደሙ መሆናቸውን ያሳያል። የአይቨሪኮስት ፕሬዚደንት አላሳን ኦታራ ለሁለተኛ አምስት ዓመታት በፕሬዝደንትነት ለመቀጠል እንደተመረጡ ኦፊሴላዊ የምርጫ ውጤቶች አሳይተዋል። የምርጫው ውጤት እንደተሰማ መኪኖች ጡሩምባ ሲያሰሙ፣ ቸርቻሪዎች መንገድ ዳር ቡና ሲሸጡ፣ በአጠቃላይ በአብጃን መንገዶች የተለመዱ ተግባሮች ሲከናወኑ ታይተዋል። ባለፈው እሁድ በተካሄደው ምርጫ ኦታራ በ83 ነጥብ 66 ከመቶ እንዳሸነፉ የሀገሪቱ የምርጫ ኮሚሽን አስታውቋል። በእሁዱ ምርጫ ለመምረጥ የወጡት ሰዎች ብዛት 60 ከመቶ ገደማ እንደሚሆን የምርጫው ኮሚሽን ገምተዋል። የህዝባዊ ማህበራት ቡድን ግን 53 ከመቶ ነው ይላል። ብሔራዊ የለውጥ ጥምረት የተባለው ተቃዋሚ ፓርቲ ደግሞ በምርጫው የተሳተፉት ሰዎች ከ20 ከመቶ በታች ናቸው ባይ ነው። ሶስት ተቃዋሚ ፓርቲዎች ድምፅ ከመሰጠቱ በፊት ከውድድሩ ወጥተዋል። ብዙ ሰዎች ሁለት ጊዜ ተመዝግበዋል በማለት ስጋታቸውን ገልጸዋል። ባለፈው እሁድ በተካሄደው ምርጫ ለምርጫ የሚያስፈልጉ ቁሳቁስ በጊዜ ባለመድረሳቸው የምርጫ ጣቢያዎች እስከ ምሽት እንዲከፈቱ ተደርጓል። የሰዎችን ማንነት የሚያጣሩት የኮምፒውተር ታብሌቶችም ያልሰሩበት ጊዜ ነበር። የአፍሪቃ ሕብረትና የምዕራብ አፍሪቃ የኢኮኖሚ ትብብርን የመሳሰሉት የሚገኙባቸው ዓለም አቀፍ ታዛቢዎች ግን የምርጫው ሂደት ነፃና ፍትሐዊ ነበር ብለዋል። አንዲት ዜጋ በበኩሏ ስለ ምርጫው የተሰማትን ደስታ ገልጻለች። እኔ የወታራ ደጋፊ አይደለሁም። ይሁንና ውጤቱ ከተሰማ በኋላ ግጭት እንዳይኖር ሰግቼ ነበር። ሆኖም ሁሉም ነገር በጥሩ ሁኔታ በመካሄዱ ደስተኛ ነኝ። አንዲት ሀገር ልታድግ የምችለው ሰላም ሲኖር በመሆኑ ሁኔታው እንደሚዘልቅ ተስፋ አድርጋለሁ ነበር ያለችው። በመጨረሻም አልሻባብ የተባለው ጽንፈኛ የሶማሊያ አማጽያን ቡድን በምዕራብ ሞቃዲሾ ወድቆ የተከሰከሰውን ትንሽ አውሮፕላን እንደተቆጣጠረ አንድ የሶማሊያ ባለስልጣን ገልጸዋል። ኦማር ዳሪር በተባለው በአልሻባብ ቁጥጥር ስር ያለው መንደር አጠገብ የወደቀው አውሮፕላን ከዘጠኝ እስከ አስራ አንድ የሚሆኑ ሰዎችን አሳፍሮ እንደነበር የአሜሪካ ድምፅ ራዲዮ የሶማልኛው አገልግሎት በደረሰው ዜና መሠረት ጠቁሟል። አውሮፕላኑ በጦርነት በተበታተከችው ሶማሊያ ከጸጥታ ጋር የተያያዘ ስራ የሚያከናውኑ ሰዎች ተኮናትረውት እንደነበር ስማቸውን ለመግለጽ ያልፈለጉ ጠቅሰዋል። የአፍጎዬ ወረዳ ምክትል ኮሚሽነር አብዱላሂ ሐሰን አብዲ አውሮፕላኑ ከተከሰከሰ በኋላ በአልሻባብ አማጺያን ተከቦ እንደተያዘ ገልጸዋል። ተሳፋሪዎቹ በሕይወት ይኑሩ አይኑሩ ደግሞ እንደማያውቁ አብዲ ተናግረዋል። ዜናው አበቃ። የእነ አቶ ሀብታሙ አያሌውና የሌሎች ሶስት የተለያዩ የተቃዋሚ ፓርቲዎች አመራር አባላትና የአንድ ሌላ ተከሳሽ ጉዳይ ዛሬ በጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት ተይዞ እንደነበርና ለዛሬ ቀጠሮ እንደ እንደተቆረጠ ይታወቃል። በቦታው የነበረውን ዘጋቢያችን መለስካቸው አማል ልጠይቅ። እንዴት አመሸህ መለስካቸው? ጤና ይስጥልኝ ሰለሞን እና የዛሬው ችሎት ውሳኔ ምን ሆነ? እንግዲህ ጠቅላይ ፍርድ ቤት የይግባኝ ሰሚ ችሎቱ ዛሬም መዝገቡን መርምሮ እንዳልጨረሰና ጉዳዩ ያስቀርብ ወይንም አያስቀርብ እንደሆነ አለመወሰኑን አስታውቋል። በዚህ ምክንያትም በመጪው ሰኞ ጥቅምት ሀያ ሁለት ቀን ሁለት ሺ ስምንት ዓመተ ምህረት ውሳኔውን እንደሚያሰማም ገልጸዋል። ጉዳዩ ያስቀርባል ወይም አያስቀርብም ማለት ምን ማለት ነው? እንግዲህ ዐቃቤ ሕግ ቀደም ሲል በበታች ፍርድ ቤት በእነዚያ አለም ወርቅ አገኘው የክስ መዝገብ የተሰጠውን ብይን በመቃወም ለፌዴራል ጠቅላይ ፍርድ ቤት የይግባኝ ሰሚ ችሎት አቤቱ አቤቱታ ካቀረበና ውሳኔውን ካታገደ በኋላ የቅሬታውን ምክንያት ለዚሁ ፍርድ ቤት ባለፈው ሁለት ሳምንት በቃል አስረድቶ ነበረ። ፍርድ ቤቱ የዛሬውን ቀጠሮ የሰጠውም ይህን የአካፊ ህግ አቤቱታ በቃል ከሰማ በኋላ ነበረ። የዛሬው ቀጠሮ እንግዲህ ቢሳካ ኖሮ የሚጠበቀው የበላይ ፍርድ ቤቱ ማለትም የፌዴራሉ ጠቅላይ ፍርድ ቤት ማለት ነው ይግባኝ ሰሚ ችሎት አቃቤ ህግ ባቀረበው አቤቱታ መሰረት የበታች ፍርድ ቤትን ውሳኔ ከመረመረ በኋላ በእርግጥ አቃቤ ህግ ያቀረበው ቅሬታን ህጋዊ መሰረት ያለው ነው ብሎ ካመነ ጉዳዩ ያስቀርባል ይላል ወይም የአቃቤ ህግ አቤቱታ ምንም ህጋዊ መሰረት የለውም ካለ አያስቀርብም ብሎ ይወስናል። ይህ ስራ ስላላለቀ ነው እንግዲህ ለመጪው ሰኞ ጉዳዩ የተቀጠረ ማለት። በአቃቤ ህግ አቤቱታ የቀረበበትን ብይን ብታስታውሰ፣ መለስካቸው በዚሁ አበቃለሁ። እንግዲህ በአቃቤ ህግ አቤቱታ እየታገደው ውሳኔ የበታች ፍርድ ቤት ማለትም የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ነሐሴ አስራ አራት ቀን ሁለት ሺህ ሰባት ዓመተ ምህረት በእነ ዘላለም ወርቅ ያገኘው የክስ መዝገብ ለአምስት ተከሳሾች የሰጠውን ብይን ነው። በፍርድ ቤቱ ብይን መሰረት በዚህ መዝገብ አቃቤ ሕግ በሽብር ወንጀል ከከሰሳቸው አስር ተጠርጣሪዎች መካከል የቀድሞው አንድነት ፓርቲ የአመራር አባላት የነበሩት ሀብታሙ አያሌው እና ዳንኤል ሽበሺ የአረናው አብርሃ ደስታ፣ የሰማያዊ ፓርቲ የሸዋስ አሰፋ እንዲሁም ሰባተኛው ተከሳሽ አቶ አብርሃም ሰለሞን መከላከል ሳያስፈልጋቸው በነጻ አሰናብቷቸው ነበረ። በተለይም አቶ ሀብታሙ አያሌው እና አቶ አብርሃም ሰለሞን በእለቱ ከእስር ቤት እንዲፈቱ ትእዛዝ ሰጥቷል። ሶስቱ ግን ቀደም ሲልም በነበረው የፍርድ ሂደት ፍርድ ቤቱን ተጋፍታችኋል በሚል እስር ተፈርዶባቸው ስለነበረ በእለቱ እንደማይፈቱ ይታወቃል። አቃቢ ህግ በአቤቱታው ያሳገደው እንግዲህ ይህን ብይን ነው። መለስካቸው አምሃ ከአዲስ አበባ ለማብራሪያው አመሰግናለሁ። አመሰግናለሁ ሰለሞን ያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በትጥቅ ትግል መንግስት ለመቀየር የሚንቀሳቀሱ ተቃዋሚ ኃይሎች ውጤት አያመጡም ወደ ሰላማዊ መንገድ ቢመጡ ይሻላል ሲሉ ጥሪ አሰምተዋል አቶ ኃይለ ማርያም በትላንትናው ዕለት በህዝብ ተወካዮች ምክር ቤት ተገኝተው በሰጡት በዚሁ አስተያየታቸው አንዳንዶቹን ተቃዋሚዎች የሉም ብለዋል አዲስ የተቋቋመው በትጥቅ ትግል የሚንቀሳቀሱ አምስት የተቃዋሚ ኃይሎች ጥምረት አንዱ የሆነውን አስመራ የሚገኘውን የኦሮሞ ነጻነት ግንባር ጨምሮ የሁለት ድርጅቶች ምላሽ እናቀርባለን። አቶ ዳውድ ኢብሳ የኦሮሞ ነጻነት ግንባር ሊቀመንበር፣ ከአስመራ የኢትዮጵያው ጠቅላይ ሚኒስትር ሀይለማርያም ደሳለኝ በትላንትናው ዕለት በህዝብ ተወካዮች ምክር ቤት ተገኝተው የተለያዩ የኢትዮጵያ ተቃዋሚ ቡድኖችን የተመለከቱ ሀሳቦችን አንስተዋል። በዚያ ወደ ሰላም መንገድ ኑ በሚል ጭምር ጥሪ ባቀረቡበት ንግግራቸው በትጥቅ ትግል መንግስትን ለመጣል መሞከር ወይም ደግሞ ትርጉም አልባ ነው ሲሉ የተናገሩትን እናስቀድምና ለእርሶ አስተያየት እድል ሰጣለሁ። በመሳሪያ ኃይል መንግስት እንቀይራለን ብሎ የሚሉ አካላት ትርጉም የማይሰጡ መሆናቸውን በሚገባ ህዝቡ የሚረዳበት ሁኔታ ስላለ በዚህ ሰበብ አስባብ የዋህ ዲያስፖራዎች የሚሰጡትን ገንዘብ ለመሰብሰብ ና ለማካበት ካልሆነ በስተቀር ትርጉም ያለው ነገር እንዳልሆነ የሚታወቅ ነው አቶ ዳውድ እንደተከታተሉት ጠቅላይ ሚኒስትሩ በዚህ ንግግራቸው እርስዎ የሚመሩት የኦሮሞ ነጻነት ግንባር እንደሚያደርገው የትጥቅ ትግል የሚያካሂዱ ድርጅቶች አሁን በሚያደርጉት ትግል ምንም ውጤት አያገኙም በከንቱ ገንዘብ መሰብሰብ ብቻ ነው ሲሉ ነው የተቹት ምን ይላሉ አንደኛ የትጥቅ ትግል ውስጥ የገባ ነው። በስርዓቱ ተገፍተን ነው። የግዴታ ነው። መብት ነው። መብት እስከሆነ ድረስ እየታገልን ያለ ነው። ሁለተኛ ደግሞ በኢትዮጵያ ውስጥ ያለው ስርዓት በሌላ መንገድ ለመቀየር በጣም ዝግ ስለሆነ ነው። ሁሉ የፖለቲካ ክፍተቱ ስለሌለ ነው። በዚህ ውስጥ ያለ ነው። ውጤት ይኖረዋል አይኖረውም፣ ይሄ ህዝባችንና እኛ አምነንበት የምንሄደው ነው እንጂ አቶ ኃይለማርያም ደሳለኝ ለእኛ መመሪያና ወይም ደግሞ አናሊሲስ ሊያስተምሩን የሚችሉ አይደለም። ምክንያቱም በስርዓቱ ላይ ያሉ ራሳቸው የመጡበት መንገድ በትጥቅ ትግል ስለሆነ ይሄንን ሊያሰብሩን አይችሉም። አቶ ዳዊድ፣ ተገፍተን ነው የገባ ነው፣ ግዴታ ስለሆነ ነው፣ ሌሎች መንገዶች ስላልሰሩ ነው ብለዋል ጠቅላይ ሚኒስትሩ። የእርሶን ድርጅትና ሌሎች በትጥቅ ትግል ለውጥ ለማምጣት የሚሞክሩ ድርጅቶችን በተቹበት በዚሁ ንግግራቸው ከኤርትራ መንግስት ጎን የተሰለፉትን ቢሆኑ እያደገች ያለች ሀገራቸው በሰላማዊና ዲሞክራሲያዊ መንገድ የሀሳ ሀሳብ ልዩነቶችን ማስተናገድ በምችልበት ደረጃ ላይ ነች ይላሉ። ለራሱ እንኳን የማይሆነው የሻቢያ መንግስት እነሱን ይደግፋል ብሎ ቀጼ በተስፋ ይይዘው እዛ የተቀመጡትም ቢሆኑ በእኛ እምነት ይሄን ነገር ትተው እየበለጸገች እያደገች ያለች አገራቸው በሰላማዊና ዴሞክራሲያዊ መንገድ ሀሳብ ልዩነትም ካላቸው ሊያቀርቡ በሚችሉበት ደረጃ ላይ የደረሰች በመሆኗ ይሄን ትተው ወደ ሰላማዊ መስመር ቢመጡ ይሻላቸዋል እንላለን። አቶ ዳዊድ እንደ ተከታተሉት ወደ ሰላማዊ መንገድ መምጣት የሚያስችል ሁኔታ በሀገር ውስጥ ተፈጥሯል የሚል አንድምታ ያለው አነጋገር ነው የተናገሩት። ጠቅላይ ሚኒስትሩ የሀሳብ ልዩነቶችን መስተናገድ ይችላሉ ነው የሚሉት። እንዴት ይመለከቱታል? እስቲ በዚህ ውስጥ እንግዲህ ፍቃድልኝና የተነሱ ነጥቦችን አንድ በአንድ እነቃካለሁ፣ አጠራ አጠራ አድርገን። አንደኛ ኢትዮጵያ ውስጥ የፖለቲካ ችግር፣ የዲሞክራሲ ችግር፣ የመብት ችግር፣ የሰው ደህንነት ፐርሰናል ሴኩሪቲ ችግር ነው ያለው። ይሄ ችግር ባለፉት አምስት አመታት ውስጥ በጣም ከፍተኛ የሆነ ችግር ነው ያለው። ሕግ የበላይነት ጨርሶ ያልታወቀበት አካባቢ ነው። ከድሮ ስርዓቶች ሁሉ የከፋ ውስጥ ነው ያለ ነው። ኢትዮጵያ ውስጥ ያለው ትግል በሻዕቢያ አልተጀመረም። የኦሮሞ ነጻነት ግንባር፣ የኦጋዴኒያ የብሔራዊ ነጻነት ግንባር፣ የሲዳማ ነጻነት ብሔራዊ ግንባር የበንሻንጉል የነጻነት ንቅናቄ፣ የገንቤላ የነጻነት ንቅናቄ ሌሎችም በትጥቅ ትግል ውስጥ ያሉ አርበኞችን ጨምሮ አርበኞች እንኳ በቅርብ የተፈጠረ ከአምስት አመት አለው እድሜ። እነዚህ በሙሉ ሻቢያ ትግል ሲጀምር የነበሩ ናቸው። ሻቢያ አገሩን ነጻ አውጥቷል። ቅድም የጠቃቀስኳቸው ችግር፣ የመብት፣ የህግ በላይነት፣ የዲሞክራሲ፣ የህዝቦች መብት ይሄ ሻቢያ የፈጠረው አይደለም። ሻቢያ፣ ሻቢያ እየተባለ ሁልጊዜ ከበሮ የሚመታ የሚያዋጣ አይደለም። አንድ ይሄ ነው። ሁለተኛ አገራችን በእድገት በብልጽግና ይሄ ብዙ ጊዜ ተደጋግሞ የሚነገር ለኢትዮጵያ ህዝብ የተስፋ ዳቦ ብቻ የሆነ። ይሄ ሁለት ዲጂት እድገት እየተባለ አስራ አምስት ሚሊዮን ህዝብ ተርቦ ልመና ውስጥ ያለን አገር ነን። በዚህና የኢትዮጵያን ህዝብ ሊደልሉ። አይ የሰላም ሁኔታ ተብሎ የተነገረው ነው ሰላም ይሄንን ለመጨረስ አንደኛ በቻርተር ጊዜ በሙሉ እነዚህ ድርጅቶች አሁን ትብብር የፈጠሩት እዛ ቻርተር ውስጥ የነበሩ ናቸው። በመሳሪያ ኃይል ተገብተው የወጡና ህዝቦቻቸው እስካሁን ድረስ ዘመቻ፣ እልቂት፣ ንብረት የጠፋበት እንትን ነው። ይሄ እንዳይሆን በየጊዜው የኦሮሞ ነጻነት ግንባር ለሰላም ዝግጁ መሆኑን የዓለም መንግስታትና ድርጅቶች በዚህ ውስጥ ሲሳተፉ የነበሩ አምስት ዓመት ተሞክሮ የሚያውቁ የኢትዮጵያ መንግስት እምቢታውን ያሳየበት የኦጋዴን ብሔራዊ ነጻነት ግንባር አሁን በቅርብ በኬንያ አማላጅነት ተገብቶበት የኢትዮጵያ መንግስት ረግጦ ወጣበት ምስክር ያለበት ሌሎችም እንደዚሁ ስንበት ደረጃ ደግሞ ትብብሩ ራሱ ኢትዮጵያ ውስጥ ላለው የፖለቲካና ሌሎችም ችግሮች ኮምፕሬንሲቭ የሆነ መፍትሄ ጥሪ አድርጓል። ለዚህ ይፋ የሆነ መልስ ነው መስጠት ያለበት የአቶ ኃይለማርያም ደሳለኝ መንግስት። ዋና ዋና የሚባሉት ፖለቲካና የዲሞክራሲ የሰላም ጥያቄዎች የሚነጋገሩበት ኮንፈረንስ ዝግጁ እንዲሆን ይሄንን ነው የምንጠብቀው ከኢትዮጵያ መንግስት አቶ ኃይለማርያም በትላንቱ ንግግራቸው መሪዎቹ ለትርፍ ከሚያደርጉት እንቅስቃሴ በስተቀር የሉም ሲሉ ኦነግና ኦብነግን ጨምሮ በስም ላነሷቸው ድርጅቶች አቶ ዳውድ የኢትዮጵያ መንግስት ሊሻሻል ያልቻለ አመታት የዘለቀ ችግር ሲሉ ተችተው ለፖለቲካ ችግሮች እውቅና መስጠትና መፍትሄ መሻት ይበጃል ብለዋል። ለአቶ ማርያም ጥሪ አዋንታዊ ምላሽ የሰጡት ደግሞ የኦሮሞ ዲሞክራሲያዊ ግንባር የስራ አስፈጻሚ አባልና ቃል አቀባይ አቶ ሌንጮባቲ ናቸው። ይሄ ጥሪ ጥሩ ጥሪ ነው። እንደሚታወቀው የኦሮሞ ዴሞክራሲያዊ ግንባር በሰላም አገር ቤት ገብቶ ህገ መንግስቱ በሚፈቅደው መሰረት የፖለቲካ ትግል ለማድረግ ከወሰነ ሁለት አመቱ ነው። ይህን ውሳኔ ተግባራዊ ለማድረግ ላለፉት ሁለት አመታት ከኢትዮጵያ ባለስልጣኖች ጋር የተለያየ ቦታ ምክክርና ይሄ ነገር እንዴት እንደሚቋጭ ስንነጋገር ቆይተናል። በዚህ መልኩ እስካሁን ያየነው መልስ በጣም የሚያበረታታ ነው። እና ጠቅላይ ሚኒስትሩ ይህንን አቋማቸውን በግልጽ በይፋ ለኢትዮጵያ ሕዝብና ለፓርላማው ለዓለም ማሳወቃቸው የሚደገፍና ጥሩ ነገር ነው። የኛ አልተሳካም ማለት አይቻልም። እኛ በእርግጥ አገር ቤት በሄድንበት ጊዜ ለምርጫ እየተዘጋጁ ነበር እና ይህን ነገር እንደ ጀመርነው ውጪ ቋጭተን ትገባላችሁ በሚል ያው በክብር ጥሩ ሁኔታ ነው የተለያየ ነው እና በእኛ በኩል እስካሁን የሚደረገውን ነገር ሁሉ አድርገን የመጨረሻውን መልስ ከመንግስት እየጠበቅን ነው። የመጨረሻውን መልስ እየጠበቅን ነው ባሉበት። ድርድራችሁ በምን ሁኔታ ላይ ነው የምትገኙት? መቼና እንዴት ነው እውን የሚሆነው? ቀጣዩ ውስጥ ምዕራፍ ምንድን ነው? እንደሚታወቀው እኛ ለረዥም ጊዜ የፖለቲካ ውስጥ የቆየንን የትጥቅ ትግልም ውስጥ ተሳትፎ የነበረንን የኦሮሞ ህዝብ ጥያቄና ቅራኔውም ሰፊ ነው። በዚህ መንግስት ብቻ የተጀመረ አይደለም። ይሄ በቀላሉ በአንድ ጊዜ እልባት የሚያገኝ ነገር አይደለም። መንግስት በተለያየ ጊዜ ይህንን ነገር ለመጨረስ ቃል ገብቷል በጠቅላይ ሚኒስትር ደረጃ። ይህንን ደግሞ ተግባራዊ እንደሚያደርጉ በሂደት የሚታይ ነው። ግን ይህን የመሰለ ትልቅ ግልጽ የሆነ ኮሚትመንትንና ቆራጥነት ማሳየታቸው የሚደገፍ ነገር ነው። መልካም፣ አቶ ሌንጮ በተቃራኒው የሚነሱ ነጥቦችን ላንሳለሁት። በአንድ በኩል በሰላማዊ መንገድ ለመታገል ሞክረን ምላሹ ተገቢ ያልሆነ አገኘ ነው የሚለው ለምሳሌ ኦጋዴን ነጻ አውጪ ግንባር በኬንያ ናይሮቢ ያካሄዱት ድርድር የእርስዎም ድርጅት ከዚህ ቀደም ከሄዳችሁ በኋላ የጠበቃችሁ ያን አለመሆን የተዘገበበት፣ ከዚህ አለፍ ብሎ ደግሞ አሁን በትጥቅ ትግል ለውጥ እናመጣለን የሚሉ ወገኖች ጠቅላይ ሚኒስትሩ ስም እየጠሩ ያነሷቸው ድርጅቶች ኢትዮጵያ ውስጥ በሰላማዊ መንገድ በዲሞክራሲያዊ መንገድ የለውጥ እንቅስቃሴዎችን ማድረግ ወይም ደግሞ የተለየ ሀሳብ ማንጸባረቅ ና በሰላም መንቀሳቀስ አይቻልም። በዚህ የተነሳ ነው ተገፍተን አሁን ባለንበት ቦታ የምንገኘው ይላሉ። እሱ ላይ ምን አስተያየት አለዎት? እኛ የሚታወቀው የሚያዋጣው መንገድ የሰላም መንገድ ነው ብለን ነው ኦፊሸሊ ያስቀመጥ ነው። ኢትዮጵያ ውስጥ ሰላም መምጣት አለበት። የኢትዮጵያ ሕዝቦች ተቻችለው ዴሞክራሲያዊ በሆነ መልኩ የሕግ በላይነት በሰፈነበት ሀገር አብረው እንዲኖሩ ነው የምንፈልገው። በጦርነት ስልጣን መያዝ ዴሞክራሲን ብዙ ጊዜ አመጣም የሚል አቋም ነው ያለን። ብዙ ሀገሮችን መጥቀስ ይቻላል። ወደ ዴሞክራቲክ ፖለቲካ ሊያደርስ የማይችልበት ብዙ ጊዜ አለ። እና መንግስት ይህን ነገር አደርጋለሁ እስካለ ድረስ መንግስት እንዲያደርግ የኢትዮጵያ ህዝብም መጠየቅ አለበት፣ ተቃዋሚም መጠየቅ አለበት። ተገፍቶ ነው እንጂ ማንም ጦርነት የሚፈልግ አይመስለኝም። ጦርነት አፍራሽ ነው። ጦርነት የሰው የሰው ነፍስ የብዙ ደግሞ ተቋማትንና ንብረትን የሚያጠፋ ተግባር ነው እና ማንም ጦርነት የሚፈልግ ሰው ያለ አይመስለኝም። የሰላማዊ መንገድ ካለ እና ይህንን በግልጽ መንግስት ማስቀመጡና ኢትዮጵያ በሰላም ለመታገልና በሰላም የፖለቲካ ፉክክር ለማድረግ አገሪቷ ዝግጁች ማለታቸው ይህንን ይዞ ይሄ ስራ ላይ እንዲውል የኢትዮጵያ ህዝብ መጠየቅ አለበት። እኛም ይህንን አቋማችን ስለሆነ ጠቅላይ ሚኒስትሩ ያደረጉትን ንግግር በበጎ ፍቃድ ነው የወሰድ ነው። እስካሁንም ያለን ግንኙነት የኢትዮጵያ ፌዴራዊ መንግስትም ይሁን ኦህደድ ኦሮሚያን የሚያስተዳድረውም ይሁን በዚህ ጉዳይ ላይ እየተመካከር ነው አሁን የመጨረሻው ደረጃ ላይ ነው ያለው። ኳሷ መንግስት አጠገብ ነች፣ መንግስት ውስጥ ነች። መልካም። አቶ ሌንጮ ባቲ፣ የኦሮሞ ዲሞክራሲያዊ ግንባር የስራ አስፈጻሚ ኮሚቴ አባልና ቃል አቀባይ፣ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኛም እናመሰግናለን። አቶ ለውላ አቶ ዳዊድ እብሳ የኦሮሞ ነጻነት ግንባር ሊቀመንበርን አመሰግናለሁ። አድማጮች ኦብነግና የሌሎች ስማቸው በጠቅላይ ሚኒስትር ኃይለማርያም ደሳለኝ የትላንቱ የህዝብ ተወካዮች ምክር ቤት ንግግር የተጠቀሱ ድርጅቶችን ምላሽ ለማግኘት አልተሳካልንም። እንዳገኘን እናካትታል። አድማጮች በፕሮግራም ቅደም ተከተላችን ላይ አንዳንድ ለውጦች አድርገናል። በአብይ ርዕስ የተያዘው ሪፖርት አሁን ደርሷል። ለመዘግየቱ ይቅርታ። ቀጥሎ ይቀርባል። ፍሪደም ሃውስ መቀመጫውን እዚህ ዋሽንግተን ዲሲ ያደረገ በመናገር ነጻነት ላይ የሚሰራ ዓለም አቀፍ ተቋም ነው። ይህ ተቋም መንግስታት ለሕዝቦቻቸው የሚሰጡትን የኢንተርኔት ነጻነት አጥንቶ እያንዳንዱ ሀገር ያለበትን ደረጃ ፍሪደም ኦን ዘ ኔት 2015 በሚል በዛሬ ዕለት ሪፖርት አውጥቷል። በዚህ ሪፖርት ኢትዮጵያ ከቻይና ከሶሪያና ከኢራን ቀጥሎ ምንም አይነት የኢንተርኔት ነጻነት የሌለባት ሀገር ተብላለች። በጎግል መስሪያ ቤት የቀረበውን ይህን ሪፖርት የተከታተለችው ጽዮን ግርማ የሚከተለውን ዘግባለች። ፍሪደም አውስ የተሰኘው ተቋም ፍሪደም ኦን ደ ኔት 2015 የተሰኘውን ይህን ሪፖርት በዛሬው ዕለት ባቀረበበት ወቅት ሪፖርቱን ያዘጋጁት ባለሙያዎች፣ የዩኒቨርሲቲ ተመራማሪዎች፣ የጎግል መስሪያ ቤት ተወካዮች፣ መምህራንና ከመናገርና ከመጻፍ ነጻነት ጋር የሚሰሩ ተቋማት ባለሙያዎች ተገኝተው በሪፖርቱ ላይ ተወያይተው ነበር። ማንኛውም ሰው የኢንተርኔት የመረጃ መረብን ተጠቅሞ ያለምንም ቅድመ ምርመራና ችግር ሀሳቡን በነፃነት የማስተላለፍ መብት እንዳለው የሚጠቅሰው ይህ ሪፖርት በአሁኑ ወቅት ግን መንግስታት የህዝቦቻቸውን የኢንተርኔት ነፃነት እያፈኑ አገልግሎቱንም እየዘጉ ከዛም ባለፈ ደግሞ እያሰሩ እንደሚገኙ ይጠቅሳል። አገራት ለህዝቦቻቸው የሚሰጡትን የኢንተርኔት ነጻነት በሶስት ቀለማት ከፍሎ ያስቀመጠውና የሪፖርቱ አካል የሆነው አንድ ሰንጠረዥ ኢትዮጵያ ከቻይና ከሲሪያና ከኢራን ቀጥሎ የኢንተርኔት ነጻነት የሌለባት ሀገር ብሎ ያስቀምጣታል። በሌላኛው የሪፖርቱ ክፍል ደግሞ ኢትዮጵያ የኢንተርኔትም ሆነ የመናገር የመጽሐፍ ነጻነት ያለባት አገር አይደለችም ይላታል። ሪፖርቱን ያዘጋጀው ፍሪደም ሀውስ የአፍሪካ ሀገሮች ሲኒየር ፕሮግራም ኦፊሰር እና ሪሰርች አናሊስት ማይትራንግ ለአሜሪካ ድምጽ ሲናገሩ በዚህ አመት የወጣው ሪፖርት እንደሚያሳየው በዓለም ላይ ያሉ በርካታ ሀገሮች የኢንተርኔት ነጻነት ላይ ገደብ እያበጁ መምጣታቸውን ከተናገሩ በኋላ የሰብ ሳሃራ አፍሪካን ጨምሮ እንደ ቻይናና ሌሎች አገራት የኢንተርኔት ተጠቃሚዎችን በክትትል ስር እያዋሏቸው ነው ብለዋል። እርሳቸው የአፍሪካ ጉዳዮች ባለሙያ እንደመሆናቸው በኢትዮጵያ ላይ የቀረበውን ሪፖርት ሲያብራሩ ኢትዮጵያ እጅግ በጣም የባሰ አፈና ካለባቸው አገሮች አንዷ መሆኗን በዚህ ሪፖርት ላይ ተመልክተናል። ይህ ደግሞ ከአፍሪካ አገሮች ጋር ብቻ ተነጻጽራ ሳይሆን በመላው ዓለም ካሉት አገሮች ጋር ስትነጻጸር የሚያሳየው ይህን ነው። ምክንያቱም በኢትዮጵያ ያለው የኢንተርኔት አጠቃቀም ምቹነት በጣም አነስተኛ ነው። ይህም ከሕዝቡ ቁጥር አንጻር ሲታይ ሁለት በመቶ ብቻ ነው ኢንተርኔት ተጠቃሚው። ይህም ሆኖ ግን የዚሁ ሁለት በመቶ የኢንተርኔት ተጠቃሚ ነጻነት በመንግስት በኩል ጫና ይደረግበታል። በጣም ብዙ ድረገጾች በኢትዮጵያ እንዳይታዩ ይታገዳሉ። በዚሁ የኢንተርኔት ተጠቃሚዎች ላይ በጣም ጥቂቶቹ መንግስትን ተችተው ሲጽፉም ይታሰራሉ። በአሸባሪነትም ይከሰሳሉ። ማያያይዘውም በኢትዮጵያ ያለው የኢንተርኔት አጠቃቀም ነጻነት የበለጠ የባሰ አስቸጋሪ የሚያደርገው ሰዎች በሚፈለገው መጠን የኢንተርኔት አገልግሎት አለማግኘታቸው እንደሆነ ይናገራሉ። ሪፖርቱ እንዴት እንደተዘጋጀና በኢትዮጵያ መንግስት በኩል የታመነና የተረጋገጠ ስለመሆኑ ጥያቄ ቢነሳ መልሳቸው ምን እንደሆነ ተጠይቀው ሲመልሱ ለዚህ ሪፖርት ትክክለኛነት እቆማለሁ የእያንዳንዱን መረጃ ትክክለኝነት ለማረጋገጥ ምርምርን እናደርጋለን። መቀመጫቸውን ኢትዮጵያ ያደረጉ ለደህንነታቸው ሲሉ ማንነታቸውን ደብቆ የሚሰሩ በርካታ የምርምር ሰራተኞች እዚያው ኢትዮጵያ ውስጥ አሉን። እንዲሁም እውነተኛ መረጃ አጥርተን ልናገኝ የምንችልበት ተጨማሪ ግብአትም አለን። ከበርካታ ሰዎች ጋርም ቃለ ምልልስ አድርገናል። በሪፖርቱ ላይ አንዱ የተጠቀሰው የዞን ዘጠኝ ጦማሪያንና ጋዜጠኞች መታሰር ነው። እነርሱ ደግሞ ከቀረበባቸው ክስ ነጻ ተብለው ተለቀዋል። ይህንን ሁኔታ እንዴት ታያውታላችሁ? በሚል ለቀረበላቸው ጥያቄ ማይ ሲመልሱ አዎ የዞን ዘጠኝ ጦማሪያን እና ጋዜጠኞች መፈታታቸውን እናውቃለን ይህንን ዜና በደስታ ነው የምንቀበለው። ይህ መልካም ጅምር ነው። ነገር ግን ሌላ በርካታ የታሰሩ ጦማሪያን በእስር ቤት ይገኛሉ። አንዳንዶቹ መታሰራቸውን እንኳ አይታወቅም። የዞን ዘጠኝ ጉዳይ በዓለም አቀፍ ደረጃ በተደረገ የሰብአዊ መብት ሙግት ምክንያት ታወቀና ግፊት ተደርጎበት እንጂ በርካታ የኢንተርኔት ተጠቃሚዎች፣ ጸሐፊዎች በኢትዮጵያ መንግስት ትኩረት ተደርጎባቸው የታሰሩ አሉ። በዚህ ሪፖርት ከኢትዮጵያ መንግስት የሚጠብቁት ምላሽ ምን እንደሆነ የተጠየቁት ማይ፣ ከኢትዮጵያ መንግስት ከፍ ያለ ምላሽ እንጠብቃለን። ይህ ሪፖርት ትልቅ ቦታ እና ግምት ሰጥቶ እንዲያየውና ችግሮቹን ለመቅረፍ ይሞክራል ብለን እንገምታለን። ይህን ሪፖርት በተመለከተ በኢትዮጵያ መንግስት በኩል ያለውን ምላሽ ለማግኘት ያደረግነው ጥረት አልተሳካም። በነገው ዕለት ምላሻቸውን አካተን ለማቅረብ ጥረት እናደርጋለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና አሁን ዜና እናንባለን። ኢራን ስለ ሶሪያ መጻኢ ዕድል በያዝነው ሳምንት በሚካሄደው ዓለም አቀፍ ጉባኤ ላይ እንደምትሳተፍ ገልጻለች። ሶሪያ ውስጥ ለሚካሄደው ጦርነት መፍትሔ ለማግኘት በሚደረገው ዓለም አቀፍ ስብሰባ ኢራን ስትሳተፍ ለመጀመሪያ ጊዜ ሊሆን ነው። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫ ዛሪፍ ከሶስት ምክትል የውጭ ጉዳይ ሚኒስትሮች ጋር ሆነው በስብሰባው እንደሚገኙ የኢራን ሚዲያ ዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ጆን ከርቢ ኢራን በስብሰባው ለመሳተፍ እንደምትጋበዝ ተጠብቆ ነበር ብለዋል። ውይይቱ የሚያተኩረው በሶሪያ ያለውን ከባድ የፖለቲካ ሁኔታ ያሉትን በመፍትሄ ጉዳይ ላይ እንደሆነ ጠቁመዋል። ዋናው ጉባኤ የሚካሄደው በመጪው አርብ ሲሆን፣ ሐሙስ ቅድሚያ ውይይት ይካሄዳሉ ቅድሚያ ውይይቶች ይካሄዳሉ ተብሎ ይጠበቃል። የጀርመን የአገር አስተዳደር ሚኒስትር ኦስትሪያ አስቀድማ ሳትናገር ስደተኞችንና ፈላሾችን በውድቅት ወደ ድንበሯ ልካለች ሲሉ በጥብቅ ነቅፈዋል። ቶማስ ደመዘሬ ዛሬ በርሊን ላይ ለጋዜጠኞች በሰጥ መግለጫ የኦስትሪያ ስደተኞች አያያዝ ስነ ስርዓት የጎደለው ነው ብለዋል። ከቅርብ ጊዜያት ወዲህ ጀርመን የሚገቡት ስደተኞች ብዛት በጣም እንደጨመረ ገልጸዋል። ይሁንና ሁለቱ ሀገሮች የተሻለ ትብብር ለማድረግ እንደተስማሙ አክለው ገልጸዋል። ዝግጅታችን ይቀጥላል። ወደ ሁለተኛው የፕሮግራማችን አጋማሽ ተሸጋገርን። ቀዳሚው ዲሞክራሲ በተግባር ቪዥን ኢትዮጵያ የተሰኘ ነዋሪነታቸው በዩናይትድ ስቴትስ የሆነ የኢትዮጵያውያን ምሁራንና ባለሙያዎች ነጻ ስብሰባ ከኢትዮጵያ ሳተላይት ቴሌቪዥን ኢሳት ጋር በመተባበር የኢትዮጵያና ኤርትራ ወቅታዊ የወደፊት ግንኙነት በሚል ርዕስ ያዘጋጁት ጉባኤ በቅርቡ እዚህ ዋሽንግተን ዲሲ ተካሂዷል። ባለፈው ሳምንት ፕሮግራማችን የህዝብ ለህዝብ ግንኙነትን ወደ ላቀ ደረጃ ለማድረስ የኢትዮጵያና የኤርትራ ማህበረሰብ መሪዎች ሚና በሚለው ርዕስ የአራት አስረጂዎችን አስተያየት ባጫጭሩ አሰምተናል። ዛሬ የሀያላን መንግስታትና የአካባቢው ኃይሎች በአፍሪቃ ቀንድ ያላቸው ፍላጎት ምንድን ነው የሚለውን እናያለን። አስረጆች ቀድሞ በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪቃ ጉዳይ ረዳት ሚኒስትር ሀርማን ኮን እና የቀድሞው የኢትዮጵያ ዲፕሎማት አምባሳደር ዶክተር ካሳ ከበደ ናቸው። ሰለሞን ክፍሌ ነው በስፍራው የነበረው። በሁለቱ ሀገሮች መካከል የተፈጠረውንና አሁን ድረስ የቆየውን አለመግባባት ካስከተሉ አበይት ጉዳዮች አንዱ የድንበር ኮሚሽኑ የደረሰበት ውሳኔ ተግባራዊ አለመሆን ነው ይላሉ ሀርመን ኮሆን። ውጥረቶችን አርግቦ ችግሩን ለመፍታት ከሁለት ወራት በፊት ሁለቱንም ወገኖች እንዳነጋገሩም ገልጸዋል። ሚስተር ኮሃን ምንም አይነት ውይይት ከመጀመሩ አስቀድሞ የኮሚሽኑን ውሳኔ ተግባራዊ እንዲያደርጉ ለኢትዮጵያውያኑ ነገርኳቸው። ለምን አስቀድሞ ውይይቱ እንዳይደረግ ፈለግ መካለሉን ተግባራዊ ካደረግም በኋላ ኤርትራውያኑ ከውይይቱ ይርቃሉ አናምናቸውም። ተመሳሳይ ጥያቄ ለኤርትራውያኑ አቀረብኩኝ። መጀመሪያ ውይይት፣ ቀጥሎ ትግበራ። እነርሱም እንደዚሁ ኢትዮጵያውያኑን አናምንም፣ ምክንያቱም በድርድሩ ወቅት የሚፈልጉትን ነገር ካላገኙ ድንበር መካለሉን ተግባራዊ አያደርጉም። ያሉበት ሁኔታ እንግዲህ ይህን ይመስላል። አንዱ ሌላውን አያምንም ሲሉም አስረድተው የተባበሩት መንግስታት ድርጅት ኤርትራ በሶማሊያ ላለው ለነውጠኛው ቡድን አልሻባብ እርዳታ ትሰጣለች ሲል በመክሰስ የጣለባት ማዕቀብ ደግሞ ነገሮችን ይበልጥ እንዳወሳሰበ አብራርተዋል። ህርመን ኮሃን ስለ ሶማሊያ የሚያውቁ ምሁራንን አነጋግሬያለሁ። ኤርትራውያን ለአልሸባብ በእነርሱ በኩል ገንዘብ በማስተላለፍ ምናልባት ረድተው ሊሆን ይችላል ይህ ግን በማስረጃ የተረጋገጠበት ጊዜ የለም ነው ያሉኝ። ባለፉት አምስት ዓመታት ውስጥም ኤርትራ አልሸባብን እንደምትረዳ ምንም አይነት ማስረጃ ማቅረብ የቻለ ወገን የለም። የተባበሩት መንግሥታት ድርጅት በተለያዩ የዓለም ሀገሮች ላይ የተጣሉ ወይም ሊጣልባቸው የታቀዱ ማዕቀቦችን አስመልክቶ በየዓመቱ እንደሚወያይ ከገለጹ በኋላ ባለፈው ዓመት ጥቅምት 2007 ዓ.ም ላይ ከ15ቱ የጸጥታው ምክር ቤት አባላት አስራ አራቱ በኤርትራ ላይ የተጣለው ማዕቀብ እንዲነሳ ድጋፍ መስጠታቸውን አስረድተዋል። ድምፅ ያልሰጠችው አስራ አምስተኛዋ እና ብቸኛዋ ሀገር ማን ናት? ህርመን ኮሆን ማዕቀቡ እንዳይነሳ የተቃወመችው ብቸኛ ሀገር ዩናይትድ ስቴትስ ናት። ይህ ማለት ምን ማለት ነው? ዩናይትድ ስቴትስ ማዕቀቡን አይነሳም ብላ ከተቃወመች እንደገና ድምፅ እንዲሰጥበትም አይደረግም። ድምፅ ቢሰጥ እንኳ ደግሞ ባላት ድምፅን በድምፅ የመሻር መብቷን ተጠቅማ ውድቅ ታደርጓለች ማለት ነው። ማዕቀቡን አስመልክቶ እንግዲህ የዩናይትድ ስቴትስ አቋም ይህ ነው። በአጠቃላይ ዩናይትድ ስቴትስ በአፍሪካ ቀንድ ትልቁ ሥጋቷ ምንድን ነው ለሚለው ጥያቄም ሰፋ ያለ ምላሽ ሰጥተዋል። ህርመን ከዋን ዩስ ሜር ዩናይትድ ስቴትስ በአፍሪካ ቀንድ በከፍተኛ ደረጃ ቅድሚያ የምትሰጠው የአልሸባብን ስጋት ማስወገድ ነው። ይሄ ነውጠኛ ቡድን በእርግጥም ስጋት ደቅኗል። ምክንያቱም እዚህ አገር ያሉ ሶማሌዎች ወደ አገራቸው ሄደው ከተዋጉ ወደዚህ ተመልሶ አደጋ ሊፈጥሩ ይችላሉ። ስለዚህ በከፍተኛ ደረጃ ቅድሚያ የምንሰጠው ጉዳይ ነው። አልሸባብን ደግሞ ለማሸነፍ በጣም እየሰራች ያለች አገር ኢትዮጵያ ናት። ኬንያ፣ ብሩንዲና ዩጋንዳ ያሉበት የአሚሶም ህብረትም አልሸባብን እየተዋጋ ነው። ስለዚህ ዩናይትድ ስቴትስ የኤርትራና ኢትዮጵያን ንትርክ በተመለከተ ገለልተኛ መሆን አልቻለችም። በዩናይትድ ስቴትስና ኤርትራ መካከል ግንኙነቶችን ያሻከሩ የተለያዩ ነገሮች ሲኖሩ አንዱና የቅርቡ ኤርትራ ወደ ሀገሯ የተመደቡትን የአሜሪካ አምባሳደር አልቀበልም ማለቷ እንደሆነ ያስታወሱት ሄርመን ኮሀን በዚያ ምክንያት የተፈጠረውን ሁኔታም ያብራራሉ። በዛ ምክንያት ኦባማ እንደ አውሮፓ አቆጣጠር በ2014 ዓ.ም በዋሽንግተን በጠሩት የመሪዎች ጉባኤ ላይ ፕሬዝደንት ኢሳይያስ አፈወርቂ አልተጋበዙም። የኦባማ አስተዳደር ለምን ኢሳይያስ እንዳልተጋበዙ ሲጠየቅ የሰጠው መልስም አምባሳደራችንን አልቀበልም በማለታቸው ነው። ስለዚህ የኤርትራና የዩናይትድ ስቴትስ ግንኙነት ጥሩ አይደለም። በመሆኑ ደግሞ ዩናይትድ ስቴትስ በአሁኑ ወቅት በኢትዮጵያና በኤርትራ መካከል ያለውን ችግር ለመዳኘት ገለልተኛ ሚና ሊኖራት አይችልም። አድማጮች፣ አሁን ደግሞ በኤርትራ መንግሥትና በኢትዮጵያ መንግሥት ተቃዋሚ ኃይሎች መካከል ያለው ግንኙነት ወደሚለው ርዕስ ተናጋሪዎች ልለፍ። ሦስት አስረጂዎች ነበሩ የቀረቡት። አንደኛው አምባሳደር ዶክተር ካሳ ከበደ ናቸው። የቀድሞው የኢትዮጵያ ዲፕሎማትና የሠራተኞችና ማኅበራዊ ጉዳይ ሚኒስትር በስብሰባው ላይ የምወክለው የለም የኔ ድርጅት ራሴ ነኝ ብለዋል። ወደ 1991ዱ የለንደን ጉባኤ ተመልሰው በሚስተር ሄርመን ኮሄን የተሰጠውን አስተያየት ከተቹ በኋላ በወቅቱ የእርሳቸውን ሚና አስረድተዋል። እኔ የኢሳፓ የውጭ ግንኙነት ኃላፊ ነበርኩኝ። ይህ ከሻቢያም ከወያኔም ጋር እናደርጋቸው የነበሩ ድርድሮችም በቅርብ እከታተል ነበረ። ከሁለቱም ጋራ በይፋም ማለት ፐብሊሳይዝድ የሆኑ ግንኙነቶች አደርገናል። በጥብቅ ሚስጢር ደግሞ የተደረጉ ግንኙነቶችም ነበሩ። በጥብቅ ሚስጢር የተደረጉትን ግንኙነት አውቃቸዋለሁ። ከአሜሪካ መንግስት ጋራም ስንነጋገር እንደዚሁ በይፋና በሚስጢር ነበረ እና በአሜሪካን በኩል የነበረው ትልቁ ችግር ዛሬም ያለው አይነት ችግር ነው። የአፍሪካ ፖሊሲ በተለይ ደግሞ የሆርን ኦፍ አፍሪካ ፖሊሲ በተለይ ደግሞ የኢትዮጵያን መንግስትና ተቃዋሚዎቹን በመመለከት ያለው ፖሊሲ ባለቤቱ ማነው በምንልበት ጊዜ እዚህ ሁለት አካል ነው ያገኘ ነው። ከዛ እንደምታውቁት ሶስተኛ ደግሞ ስውር አካል አለ። ይሄ ሳይ ነው። ሁለቱ አካላት ግን ስቴት ዲፓርትመንት እና ዋይት ሀውስ ነበሩ። ዋይት ሀውስ ስንል የናሽናል ሴኩሪቲ አድቫይዘሮቹ ናቸው። እና ዋናው ጉዳዩን የያዙት ናሽናል ሴኪሪቲ ካውንስሉ ስለነበረ እነ ሚስተር ኮህን ከዛ የሚመጣላቸውን መመሪያ ነበር የሚቀበሉት። በሚስጥር የሚደረጉት ግንኙነቶች ከናሽናል ሴኪሪቲ ካውንስሉ ጋር ስለነበረ እነሱም የማያውቋቸው ጉዳዮች ነበሩ። አደራዳሪዎች ከለንደን ጉባኤ በፊት የአሜሪካንን አቋም ወስደው አራት ነጥቦች ያሉት የውሳኔ ሀሳብ አቅርበውላቸው እንደነበር አስታውሰው ከነዚያ አራት ነጥቦች አንደኛው የኤርትራ ጉዳይ ነበር ብለዋል እና አሜሪካኖች አቅርበውት የነበረው የኤርትራ ጉዳይ ኤርትራን የኢትዮጵያ ጦር ይልቀቅና ሻአቢያ ተቆጣጥረው ነጻነቱን ሳያውጅ ሶስት ዓመት ይቆይ ከሶስት ዓመት በኋላ በህዝብ ድምፅ በሬፈራንደም ወይ ነጻነቱን ወይ ፌዴሬሽን ወይ አንድነቱን ይምረጥ የሚል ነበረ ቅድም ሚስተር ኮህን ዋሹ ስል ይህንን እሳቸው ለንደን ላይ እንዳመጡት አድርገው ስለተናገሩ ነው። ሐሳቡን በወቅቱ ለነበረው የኢትዮጵያ መንግሥት ያቀረቡት ኮኸን ሳይሆኑ በዩናይትድ ስቴትስ ብሔራዊ ጸጥታ ካውንስል ውስጥ የአፍሪካ ዳይሬክተር ነበሩ ሲሉ አክለዋል። ዛሬ ያለውም ሁኔታ የተለየ እንዳይደለ አብራርተዋል። እንደ ጉባኤውን ማሳሰብ የምፈልገው በዛሬና በ2016 በሚደረገው ምርጫ መካከል ያለውን ጊዜ ለዝግጅት ለማዋል በውል አስበንበት ብንሰናዳና ተግባራዊ የሆኑትን እንቅስቃሴዎች ወይ ኢምፕሊሜንቴሽን ፌዙን ከሚቀጥለው ምርጫ በኋላ ብናረገው የሚል ሀሳብ አለኝ። አምባሳደር ዶክተር ካሳ ከበደ ሲያጠቃልሉም ይህን ሀሳብ የማቀርበው ወደንም ጠላንም ዛሬ የእኛ አካባቢ የሆርን ኦፍ አፍሪካ አካባቢ በተለይ የኢትዮጵያም የኤርትራም የሚወሰነው ስቴት ዲፓርትመንት አይደለም፣ ሲአይ ኤም አይደለም፣ ዋይት ሀውስ ነው። ዋይት ሀውስ ውስጥ ደግሞ ባለቤቱ ሚስስ ሱዘን ራይስ ነች። ሚስስ ሱዘን ራይስ ደግሞ ፐርሰናል የሆነ የግል የሆነ ጠባላት ከፕሬዚዳንት ኢሳያስ ጋር ፕሬዚዳንት ኢሳያስን በዚህ በጦርነቱ ጊዜ ስታነጋግረው ፕሬዚዳንት ኢሳያስ ቴክስት ቡክ ዲፕሎማሲ የሚፈታው ችግር አይደለም ብሏት ነበር። ይህንን እሷ የወሰደችው በዲፕሎማሲ አልበሰልሽም እንደማለት አድርጋ ነው። ከዛ በኋላ ሱዛን ራይስ እና ፕሬዚዳንት ኢሳያስ አልተገናኙም። በዛ ተነስታ ለአቶ መለስ ያልተቆጠበ ድጋፍ ሰጥታለች። አሁንም ከሕወሓት መራሹ አገዛዝ ጋራ ሚስስ ሱዛን ራይስ እጅግ በጣም የጠበቀ ግንኙነት አላት። ፕሬዚዳንት ኦባማ ኢትዮጵያን የጎበኙ ጊዜ ይሄ መንግስት በዴሞክራሲ ነው የተመረጠው የሚለውን ለመናገር እርግጠኛ ነኝ የተገደዱት በሚሲስ ሱዘን ራይስ ምክር ነው። ቪዥን ኢትዮጵያና ኢሳት በጋራ ባዘጋጁት የአንድ ቀን ጉባኤ ላይ የተገኙ ብዛት ያላቸው ሰዎች በኤርትራና ኢትዮጵያ መካከል የህዝብ ለህዝብ ግንኙነቶችን የሚያጠናክሩ ተመሳሳይ ፕሮግራሞች እንዲቀጥሉ አሳስበዋል። የዛሬውን ዝግጅት በዚሁ ላብቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሴቶችና ቤተሰብ ቀጣዩና የመጨረሻው ቅንብር ነው። የዛሬው ሴቶችና ቤተሰብ እንግዳ ባለፈው ሳምንት አዲስ አበባ ውስጥ በተካሄደው ኦሪጅን አፍሪካ 2015 የሚባል የጥጥ የጨርቃጨርቅና አልባሳት ኢንዱስትሪ ዓለም አቀፍ ኤግዚቢሽንና ውይይት ከተናጋሪዎች አንዷ ነች። የቀድሞዋ እጅግ ታዋቂ የዓለም አቀፍ ፋሽን ሞዴል ኢትዮጵያ ከፍተኛ ተሰጦ ያላቸው የአገር ባህል ጥበብ ፈጣሪዎች እንዳሏት ትናገራለች። ታዲያ የኢትዮጵያ ብቻ ሳይሆኑ በአጠቃላይ የአፍሪካ የፋሽን ጥበብ ባለሙያዎች በዓለም አቀፉ ገበያ ተገቢውን ስፍራ ሊያገኙ ያልቻሉበትን ምክንያቶችና ያሉትን ፈተናዎችም ትዘረዝራለች። ስራቸው በአገር ውስጥ ሊታወቅ፣ ሊገበይና ሊታገዙ ይገባል ነው የምትለው። በኤግዚቢሽኑ ላይ መለስካቸው አማሃ ያነጋገራት እንግዳ ራሷን በማስተዋወቅ ትጀምራለች። ስሜ አና ጌታነህ ነው። ኢትዮጵያዊ ነኝ። ሀያ ዓመት ሆነኛል ፋሽን ኢንዱስትሪ ውስጥ። መጀመሪያ እንደ ሞዴሊንግ ነው የጀመርኩት። ቀጥታ ከትምህርት ቤት ወደ ሞዴሊንግ ገባኝ። በአጭር ጊዜ ሰርች የማቆመ መስለኝ ነበረ። ግን ያው ገብቼ ብዙ አመት ሰራሁበት። ዛሬ የምሰራው ከፋሽን ጋር ብያያዝም በሞዴሊንግ ኢንዱስትሪ አይደለም፣ በዲዛይን እና በሜንተሪንግ እና ያው ሶሻል ቢዝነስ። ግን ያው ምንጩ ከሞዴሊንግ ኢንዱስትሪ። ብዙ ነገር ስለ ፋሽን ተማርኩኝ፣ ብዙ ነገር አየሁኝ ራሱ ስሰራ እና እንዴት ነው ይሄንን ሁሉ ነገር በአፍሪካን ውስጥ እንዴት ነው ግሎባል የሆነን በጣም ማሲቭ የሆነ ኢንዱስትሪ እንዴት ነው እኛ መጠቀም የምንችለው? አፍሪካን ሞዛይክ የሚለው የድርጅቶች ስም በዚህ ምክንያት ነው የሰጠችው። አክቹሊ ዛን ጊዜ በኒውዮርክ ግማሽ ጊዜ ኒውዮርክ ግማሽ ጊዜ ፓሪስ ነበር የምኖረው እና ለዚህ ነው አፍሪካን ሞዛይክ እና ሞዛይክ ያ ብዙ ልዩ ትንሽ ትንሽ ነገሮች አንድ ላይ መቶ ሆል ሲሰሩን አይደለም ስለዚህ ሞዛይክን የኔ ዋናው አለማየን ይሄንን የአፍሪካን ዲዛይኖች ሰፖርት ማድረግ የምንችለው እንዴት ነው ኮሌክቲቭሊ ስንሰራ ነው አንድ ላይ ሆነ ምክንያቱም እኛ እዚህ ሀገር ያለው ችግር ዲዛይኖች ሌላ ሀገር ደቡብ አፍሪካ መሄድ ችግር አላቸው ዋስት አፍሪካ መሄድ ችግር አላቸው ብዙ ልዩ ልዩ ሀገሮች አፍሪካ ውስጥ ያለን ችግር ዲዛይነሮች አሉ። ልብስ መስራት ይወዳሉ ፋሽን ይወዳሉ፣ ግን እንደልባቸው ልባቸው አንድ ላይ ልክ አውሮፓ አሜሪካን ሀገር እንዳለ ጥሩ ጨርቅ አቬይለብል ሆኖ ማኒፋክቸሪንግ አቬይለብል ሆኖ ጥሩ ዲዛይን ትምህርት ቤት እንዲያስተምራቸው ስጦታ ኖሮ የአይነት ስጦታ ነው፣ በደምብ ዲቨለፕ አለባቸው። ስለዚህ ያ ሁሉ ገና ነው እኛ ጋር። ስለዚህ ለዚህ ነው እስካሁን ድረስ በዛ ብዙ ማድረግ ያልቻለው የሚለው። አሁን ግን ብዙ ለውጥ የታየ፣ ግን ቆይ መጀመሪያ ፋሽን ማለት ምንድን ነው? ፋሽን ማለት እንግዲህ ልብስ አለ የምንለብሰው ቀን በቀን ሁላችንም ልብሳችን ለብሰን የምንወጣ አይደለም? ብናስበውም ባናስበውም ያ የምንለብሰው ልብስ በፋሽን ድሪቨን ነው ማለት የዛሬ አስር አመት ሀያ ዓመት የሚለበሱ የኮት አይነት የሆነበት ስሩ አይነት ቀለሞች ምናምን ዛሬ ብዙ ላልነት ለብሰውን እንችላለን። ምክንያቱ ያ በድሮ ጊዜ ነበረና፣ ፋሽን ብዙን ጊዜ ከአውሮፓ ወይ ከዌስተርን ሀገር ነው የመጣው ከምዕራብ ሀገር እና ዲዛይነሮች እዛ አሉ፣ ትልቅ የታወቁ ዲዛይነሮች፣ ጋዜጠኞች እና የዲዛይን ዳይሬክሽኑን ከዛ ይመጣል። ስለዚህ እንግዲህ ያው ቀይ ቀለም ሆነ ወይ አጭር ቀሚስ ሆነ ወይ ሚኒ ሆነ ያ ፋሽን ዲክቴት ያደርግና ከዛ ወርዶ ወደ ሜንስትሪም ይሄዳል። ወደ ህዝቡ ወደ ህብረተሰቡ ይወርዳል ማለት ነው። ህብረተሰቡ ወድና ያ ህብረተሰቡ የራሱን ኢንተርፕሬቴሽን ያደርጋል በዛ። ግን ፋሽን ማለት ያ ነው እንግዲህ ያው በጣም ትልቅ ስንት አይ ቲንክ ወደ ሁለት ትሪሊየን ዶላር ብዝነስ ነው። ይሄ ዛሬ ሁላችን መቶ በመቶ መቶ ፐርሰንት ሁሉ ፋሽን ላይከተል ይችላል አይደለ? ግን አብዛኛው ሰው በተለይ እድሜያቸውም ልጅ የሆኑት ምንትም ይከታተላሉ። ምንድን ነው ቀለማ የሚለበስ ምን አይነት ቀሚስ ነው ምን አይነት ኮት ነው ምናምን ይከተላሉ። አቅማቸው ከቻለ በጣም ውዱ ነገር ይገዛሉ። አቅማቸው አልቻለ ደግሞ በማስ ማርኬት የሚሰራ ይገዛሉ። እንግዲህ አሁን አንቺ ዲዛይነር ነሽ ማለት ፈልገው ሶሻል አንትርፕርነር ነው እርግጥ ፋሽን ነው ዲዛይን አደርጋለሁ ማህበራዊ የስራ ፈጠራ ፈጣሪ ነኝ የምትይው ሶሻል ኤንትርፕነር እርግጥ ፋሽን በጣም የማውቀው ኢንዱስትሪ ነው ብዙ አመት ሰርቼበታል ና አሁን ያው ኢትዮጵያ የኖርኩኝ ዋናው አላማዬ እንዴት ያንን ኢንተርናሽናል ፋሽን ኢንዱስትሪውን እንዴት ነው እኛም የእኛን ሮል መጫወት የምንችለው ምክንያቱም አሁን አይኑ እየተተኮረ ነው ኢትዮጵያ ላይም ሌሎች ሀገሮች ማፍለቃ ለምንድን ነው የሚተክሩ ኦፍኮርስ በማኒፋክቸሪንግ ሌቭል ብዙዎቹ ከድሮ ከቻይና ከሌላ ከኤዥያ ወደ አፍሪካ የመጡ ማኒፋክቸሪንግ ለማድረግ ነው እዚሁ ደግሞ በሀገ ሀገር ውስጥም ደግሞ ዲዛይኖችም እያደጉ ነው። ማለት ድሮ ልብስ የሚሰፋ አሉ፣ ግን ዲዛይኖች ግን አዳዲስ ነገር ከባህላችን ጋር የመነጩ ወይ ከባህላችን ኢንስፒሬሽን የወሰዱ ቀስቃሹ ባህል ቀስቃሹ ሊሆን ይችላል። አሁንም ግን አብዛኛዎቹ ከዛ ይነሱና አዳዲስ ነገር ማየት እየጀመረ ነው። አሁን ለምሳሌ ክ ጊዜው ተለውጧል። አሁን በእናቶቻችን አያታችን የሚያደርጉት ልብስና የሚሰሩት ስራ የዛን ጊዜ ልዩ ነበር። ዛሬ ግን ያለን ኑሮ በጣም ሩጫ ነው። ለዛ የሚመች አይነት ፋሽን አዳዲስ እየመጣ ነው አገራችን ውስጥ እና አሁን ዋናው ዛሬም ዲስካሽኑ ዛሬ ጠዋት የነበረው እንዴት ነው፣ አፍሪካ ለምንድነው ወደኋላ የምትቀረው? እንዴት ነው አፍሪካን ማድረግ ያለበት እንዴት ነው አፍሪካ ዲዛይነሮች በስም ትልልቅ ተብሎ እንደ ጣሊያን፣ እንደ አሜሪካን፣ እንደ ፈረንሳይ፣ እንደ እንግሊዝ ምንም የሚጠሩ ዲዛይነሮች የለም። ከአፍሪካ አሉ፣ ጎበዞች አሉ፣ ግን ጎበዞች ናቸው። ግን ለምንድን ነው እዛ ድረስ የማይደርሱበት ችሎታ እያላቸው ለአለም አይወጡ ችሎታ አለ። ለምን ታለን ታለ ግን እንደና ብዙ ልዩ ልዩ ፈተና አላቸው። ምክንያቱም አንደኛ የትምህርት ሌቭሉ በጣም በደንብ በደንብ አድቫንስ ላይሆን ይችላል። ኢንተርንሺፕ ፕራክቲስ ለማድረግም ደግሞ ገና የሚያድግ ኢንዱስትሪ ስለሆነ በቂ ኢንቫይሮንመንት የላቸውም። ፈረንሳይ ሀገር ትልልቅ ዲዛይነሮች አሉ። ደግሞ የተመቸው ሁኔታ የለም። በሀገራቸው ውስጥ የተመቸው ሁኔታ የለም። አክሰስ ደግሞ ጥሩ ሎካል ፋብሪክ ደግሞ አንዳንዴ ቀላል አይደለም ማግኘት ደግሞ ያንንም ደግሞ መግዛት አለባቸው። አቅም ያስፈልጋቸው ለመግዛት እና ያለዛ ሁሉ ብዙ ብዙ ነገሮች ናቸው። ግን ዋናው ጥሩ ለእኔ ኦፕቲሚስቲክ ነኝ ያልኩበትም ቅድም ምክንያቱ ዋና ነው። በጣም ወደፊት በጎ ይሆናል ብለሽ ነው የምታስበው አሁን ኢንዱስትሪ ብቻ አይደለም ይሄን ኮንቨርሴሽን የያዝ ነው እኛ ዲዛይነሮች ከዲዛይን ትንስት የሚሰራ ብቻ አሁን ከዛ ውጭ ወጥቶ ፕራይቬት ሴክተር፣ ቴክስታይል ማኒፋክቸሪንግ፣ መንግስትም ይሄ ሁሉ አሁን ይሄንን የያዘ ነው ከኛ ጋር ምክንያቱም ውይይት ምክንያቱም ይሄ ነገር በጣም ትልቅ ሊሆን ይችላል። ቅድም ዳል የራሳችን ጥጥ አለን ቆዳ በአፍሪካ አንደኛ፣ የራሳችን በጣም ጥሩ ቆዳዎች አለን። ግን ለምንድኑ ያንን እዚሁ በዲዛይን ያ ተመርቶ እኛ ራሳችን ቤኔፊት አድርገን ኤክስፖርት ሆኑ ለሎካል ማርኬት ማድረግ የማችሉ እና ያ ነው። አሁን እንግዲህ ሁሉም ለሁሉም መልስ ዛሬ የለም፣ ግን ጥሩ ነው ይሄን ዲስካሽን በአስተያየት ምን መደረግ አለበት በኢትዮጵያ ውስጥ አሁን ይሄ የዲዛይን ሆነ የፋሽን ስራ ቶሎ ቶሎ ና ሰዎች እንዳልሹ በጣም ችሎታቸውን እያዳበሩ ኢንዱስትሪውን እንዲያድግ ምን መደረግ አለበት? ከመንግስትም ከህዝብም? በዚሁ ጥሩ መንገድ ይዘናል። በዚሁ መቀጠል አለብን። መቀጠል ማለትም አንዳንዴ ብዙ ስንነጋገር ብዙ ኮንቨርሴሽን ሲኖር ነው ሶሉሽንም ቀስ በቀስ መጣ። ስለዚህ ጥሩ መንገድ ይዘናል። ግን ያው አንደኛ ዲዛይነሮቹም ሎካል ማርኬትም ያስፈልጋቸዋል። ቅድም እንዳሉ ለምሳሌ እኛ ዘጠና ሚሊዮን ህዝብ ነን። ሁላችን ጠዋት ስንነሳ ልብስ መልበስ አለብን። አደለ ልብስ ለብሰን አቅም ካለን በደንብም ወተቨር ልብስ ለብሰን ነው ያን ልብስን እኛ ያስበ ነው። ይሄ ልብስ ማን የሰራው እንዴት ነው የተሰራ ሰራው ብለን ብናስብና እድል ላላችን መምረጥ ብንችል፣ ለምሳሌ ይሄ አገራችን የተሰራ ነው፣ አገራችን የተመረተ ነው፣ የተመረተው በኢትዮጵያ ዲዛይነር ብን ያ ዲዛይነሮችን ይረዳል። ብራዚል ለምሳሌ መቶ መቶ ፐርሰንቴጅ ባላቅ አርባ ሀምሳ ፐርሰንት ብራዚሊያኖች አሁን የነሱ ፋሽን ኢንዱስትሪ በጣም በጣም ያደገ ነው፣ በጣም ስትሮንግ ነው። ግን ሀምሳ ፐርሰንት ኮንሱመራቸው የነሱ ሎካል ማርኬት ነው። ሎካል ማርኬቱ ሰፖርት ያደርጋቸዋል። ስፖርት ያደርጋቸዋልና እኛም የራሳችን ዲዛይነር መጀመር ስፖርት ማድረግ አለብን። ከዛ ውጭም ደግሞ ይሄ ኮሌክቲቭ መስራት የሚችሉበት ኦኬ፣ በጣም ጥሩ ነው። ፋሽን ሾ ማሳየት በጣም ጥሩ ነው። ጋዜጠኞች መኖራቸው፣ ፋሽን ማግዚን፣ ይሄ ሁሉ ኢንዱስትሪ ግን ዞሮ ዞሮ ዲዛይነሩ ካልሸጠ ገቢ ከሌለው ዞሮ ዞሮ ተመልሶ ማሽኑ ከተሰበረ መቀጠል አይችልም። ደሞዝ መክፈል ካልቻለ ስራ መቀጠል አይችልም። ጨርቅ መግዛት ካልቻለ ስለዚህ ግዴታም ሰፖርት ማድረግ አለብን የራሳችንን። ከዛ በኋላ ማድረግ ስችል የተሻለ መሽን ዘር የተሻለ ትን ከዛ በኋላ ቀስ በቀስ ደግሞ ወደ ኤክስፖርት ማሰብ ይችላሉ። እነሱም ደግሞ ወደ እኛ መምጣታቸው አይቀርም። ምክንያቱም አዲስ ፋሽን ሁሉ አዲስ ነገር እንፈልጉት እና ከአፍሪካም ከየት ቦታ ይፈልጋሉ። ግን ያ እስካሁን ድረስ ይሄ ወደኋላ የሚጎትተን ስላለ እስከ ዛሬ ድረስ መውጣት አልቻለም። ያ ዊል ታለንቱ። ምክንያቱም ቁጭ ብለህ ኪራይ መክፈል አለብኝ፣ ጨርቅ መክፈል፣ ደሞዝ መክፈል ብሎ እንዴት ጭንቅላት ክሪኤቲቭ መሆን ይችላል? ያስቸግራል አይደለም። በጣም አመሰግናለሁ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሽብርተኞች ሁሌም ቢሆን የመግደል የነፍስ ማጥፋት አጀንዳቸውን ለማሳካት የማይነጥፍ ገቢ ይሻሉ። ይህን ርኩስ ዓላማ በመከተልና በመፈጸም ረገድ አይሲል ወይም ዳኤሽ በግንባር ቀደምትነት ይጠቀሳሉ። ለዚህ ስኬት ደግሞ በቁጥጥራቸው ስር በሚገኙ አገሮች ላይ ከባድ ቀረጥ መጫን ማስከፈል ነው። ዳኤሽ ገንዘብ የሚያከማቸው በቁጥጥሩ ስር ባሉ ድንበሮች በኩል በሚያልፉ ቁሳቁሶችና የንግድ ሸቀጦች ላይ ቀረጥ በገፍ በመሰብሰብ ነው። ሰሜን ኢራቅ ውስጥ ለመንገድ ቀረጥ በሚል 200 ዶላር በዮርዳኖስና በሶሪያ ድንበሮች በኩል ለሚገቡ የጉምሩክ ቀረጥ በሚል 800 ዶላር ያስከፍላል። በተጨማሪም አይሲል በቁጥጥሩ ስር ባሉ ግዛቶች በብዙ መቶ ሚሊዮን ዶላርስ የሚገመት ገንዘብ በየዓመቱ እንደሚሰበስብ የዩናይትድ ስቴትስ መንግሥት ይፋ ያደረገው እውነታ ነው። ይህ አይነቱ የገንዘብ ማሰባሰብ ደግሞ ሕገወጥ መሆኑ ይታወቃል። የሚያስገርመው እነዚህ ከቀረጥ የሚገኙ ገቢዎች በዳኤሽ ስር ለሚገኙ ህዝቦች ጥቅም ከመዋል ፈንታ ጭራሹኑ ወደ ሆስፒታል ለመሄድም ሆነ የጤና ምርመራ ለማድረግ እድላቸውን ማሰናከሉ ነው። የኢራቅ ምክር ቤት የዳኤሽን የቀረጥ አሰባሰብ ሁኔታ የሚያጠና አንድ ኮሚቴ መሰርቷል። ምክር ቤቱ በደረሰበት ጥናትና ምርመራ መሰረትም ኒቬያህ በተሰኘው ክፍለ ሀገር ከሚኖረው ህዝብ ዳኤሽ በየወሩ ወደ 11 ሚሊዮን ዶላርስ መሰብሰቡ ተረጋግጧል። ጄኔሬተር የሚጠቀሙ የሞሱል ክፍለ ሀገር ነዋሪዎች በእያንዳንዱ አባወራ 200 ዶላር ከፍለዋል። ፍራፍሬና አትክልት በጅምላ የሚሸጡ ነጋዴዎችን ያስከፈለው ቀረጥ በወር 200 ሺህ መሆኑም ታውቋል። ዳኤሽ ነዳጅና ሲሚንቶ ጫኝ ከባድ መኪኖችንም ቀረጥ ያስከፍላል። ለነዋሪ ሕዝብ ዘይትና ጋዝ በመሸጥም ተጨማሪ ገበያ ያገኛል። ሶሪያ ውስጥ በሚገኙ የታል ሐሚስ እና የአል ሐሳካ ገበሬዎች ላይም ቀረጥ ጥሏል። ይህን ከገበሬው ላይ የሰበሰበውን ገንዘብ ዛካ በሚል ለሚታወቀው ከፍተኛ እስላማዊ በዓል እንደሚያውለው ሐሰተኛ መረጃ ይሰጣል። ዳይሽን እየተዉ የሚወጡ ሰዎች የዚህን ሽብርተኛ ቡድን አካሄድ ከማጋለጥ ወደ ኋላ አላሉም። የቀድሞ የዳይሽ አባል የነበረው ሳዳም አል ጀማል የዳይሽ የሃይማኖት አባቶች መመሪያቸው የገንዘብ ፍቅርና ሥልጣን እንጂ ሃይማኖት አይደለም ብሏል። አይሲል ተሸንፎ የመጨረሻውን ውርደት ሊከናነብ ይችል ዘንድ ዩናይትድ ስቴትስ እስትራቴጂካዊ ዋነኛ ትኩረት የዳኢሽን የገቢ ምንጭ ማድረቅ ነው። ለዚህም ነው ዩናይትድ ስቴትስ ከ65 ሸሪክ አገሮች ጋር ጸረ አይሲል እንቅስቃሴ የምታካሂደው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራቸችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና አዳነች ፍስሐየ ነን። አሁን በትግርኛ ቋንቋ የሚቀርቡ ዝግጅት ይቀጥላል። በእኛ በኩል ግን በቀጣዩ ሙዚቃ እንሰናበታለን።